በኢትዮጵያ የክረምቱ ዝናብ የጀመረ ቢሆንም የዘር እጥረት የምግብ አቅርቦቱን ሊያራዝመው እንደሚችል አንድ በአፍሪቃ ግብርና ላይ የሚሰራ ድርጅት አስታወቀ። የአፍሪቃ አረንጓዴ አብዮት ጥምረት ወይም በእንግሊዝኛው ምህፃረ ቃል አግራ እንዳለው የዘር አቅርቦት ጉዳይ የሚገባውን ያህል ትኩረት አልተሰጠውም። የድርጅቱን የምስራቅና ደቡብ አፍሪካ ኃላፊ ያነጋገረው እስክንድር ፍሬው ተከታዩን ልኳል። የክረምቱ ዝናብ ጀምሯል። የምግብ እጥረቱ ግን ሊቀጥል ይችላል። የአፍሪካ አረንጓዴ አብዮት ጥምረት ወይም አግራ የተባለው ተቋም እንዳለው ድርጅቱ ዛሬ ባወጣው መግለጫ እንዳመለከተው አብዛኛው ትኩረት በአስቸኳይ ጊዜ የምግብ እርዳታ ላይ ሆኖ ቆይቷል። ብዙም የማናስተውለው የዘር ጉዳይ ግን ከባድ ጉዳት ሊያስከትል ይችላል ብለዋል። የድርጅቱ የምስራቅና ደቡብ አፍሪካ ኃላፊ ዶክተር ጆርጅ ቢግርዋ የዝናቡ መምጣት ትርጉም ሊኖረው የሚችለውም አርሶ አደሮቹ በቂ ዝግጅት ካደረጉ ብቻ እንደሆነ ኃላፊው ዛሬ ለቪኦኤ አብራርተዋል። አዎ እየዘነበ ነው፣ እውነት ነው። ነገር ግን ዝናብ እየጣለም ቢሆን አርሶ አደሮቹ ዘር ካላዘጋጁ የሚዘሩት አይኖራቸውም። ስለዚህ አርሶ አደሮቹ ዝናብ መጠበቅ ያለባቸው ዝግጁ ሆነው ነው። በቂ ግብዓት ሊኖራቸው ይገባል። ግብዓት ስንል የዋነኛ ሰብሎቻቸው ዘር ማለታችን ነው፣ የበቆሎ፣ የጤፍ፣ የባቄላ፣ የማሽላና የመሳሰሉት። ስለዚህ ጥያቄው አርሶ አደሮቹ በቂ ግብዓት ወይም የዘር አቅርቦት አላቸው ወይ፣ የማዳበሪያ አቅርቦት ዝግጁ ነው ወይ የሚለው ነው። ሶ ኢፍ ዶዝ አር ኢን ፕሌስ ኤንድ ዘ ሬንስ ካም ዊ አር ጉድ ስለዚህ ዝናቡ የመጣው እነዚህ ሁሉ ተዘጋጅተው ከሆነ ጥሩ ነው፣ ካልሆነ ግን ችግር ይኖራል። የበልግ ዝናብ መጥፋትና በኤልኒኖ ምክንያት የተከሰተው ድርቅ አስር ነጥብ ሁለት ሚሊዮን የሚሆኑ ኢትዮጵያውያንን የእርዳታ ጥገኛ አድርጓል። ሁለቱ የአገሪቱ ዋነኛ የምርት ወቅቶች በልግና ክረምትም ባለፈው ዓመት የተለመደው ምርት አልተገኘባቸውም። የዘንድሮ ክረምት ግን ካለፈው የተለየ እንደሚሆን የኢትዮጵያ ብሔራዊ የሜትሮሎጂ ኤጀንሲ አስታውቋል። ዝናቡ ይበዛ እንደሆን እንጂ ድርቅ የሚባል ነገር አይኖርም ነው ያለው ኤጀንሲ። ይከንሲው ሚሊዮኖች አርሶ አደሮችም እንዳምናው ሳይሆን እንደተለመደው እንደሚያመርቱ ይጠብቃሉ። ዶክተር ቢግሯ ግን ሽግግሩ ቀላል እንደማይሆን ይናገራሉ። ድርቁ ያደረሰው ጉዳት በተለያዩ ሁኔታዎች ሊንጸባረቅ እንደሚችልም ነው ያብራሩት። ያለፈው ዓመት ምርት ጥሩ አልነበረም። እነዚህ አርሶ አደሮች ያስቀመጡትን ጭምር ለቤት ውስጥ ፍጆታ አውለውት ሊሆን እንደሚችል እርግጠኛ ነኝ። ያ ተበልቶ ከሆነ ደግሞ ለዘር የቆጠቡትን በልተውታል ማለት ነው። ይህ አንደኛው ነጥብ ነው። ሁለተኛው ነጥብ ዘር የሚያቀርቡ ድርጅቶች ምርትን በድርቁ ተጎድቷል፣ ያመረቱት በቂ አይደለም። ስለዚህ ለገበያ የሚያቀርቡትና አርሶ አደሮቹ ሊያገኙ የሚችሉት ጥቂት ነው። እነዚህ ሁኔታዎች በሀገሪቱ ውስጥ የዘር እጥረት መኖሩን ያመላክታሉ። የተባበሩት መንግስታት የምግብና የእርሻ ድርጅት እንደሚለው 1.7 ሚሊዮን ኢትዮጵያውያን ቤተሰቦች ለዚህ ክረምት የሚሆን በቂ ዘር የላቸውም። ጥረቶች ከተደረጉና የዘር አቅርቦትን በጊዜው ማጓጓዝ ከተቻለ ይህ አሳሳቢ ችግር ሊፈታ እንደሚችል ዶክተር ቢግሯ ያምናሉ። እንደ አውሮፓውያን አቆጣጠር በ2007 ሥራ የጀመረው ድርጅታቸው ከሚንቀሳቀስባቸው አገሮች አንዷ ኢትዮጵያ መሆኗን ያስታወሱት ኃላፊው መንግስታዊና መንግስታዊ ላልሆኑ ድርጅቶች ድጋፍ ሲያደርግ መቆየቱንም ገልጸዋል። ለዘር አቅራቢ ድርጅቶች የተለያዩ ድጋፎች እንደሚያደርግም አብራርተዋል። የአርሶ አደሮችን የዘር አቅርቦት ችግር ለመቅረፍ ምን እየተደረገ እንደሆነ ከኢትዮጵያ የግብርና ሚኒስቴር ቃል አቀባይ ጋር ቃለ ምልልስ ለማድረግ ቀጠሮ ይዣለው። ከዚሁ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ